ሳይንስና ቴክኖሎጂ ሰው ሰራሽ አስተውሎት በሰው ልጆች ተፈጥሯዊ ክህሎት የሚሰሩ ስራዎችን በተለያዩ ማሽኖች በመተካት የሚሰራ ቴክኖሎጂ ነው። ይህ ቴክኖሎጂ በአሁኑ ወቅት የሰው ልጆችን የአኗኗር ዘይቤ በእጅጉ እየለወጠ በመሆኑም በግለሰብ የሚሆን በማህበረሰብ ደረጃ የሚያሳድረው ተጽዕኖ ቀላል አይደለም። በዚህ ቴክኖሎጂ ሰው አልባ ተሽከርካሪዎችን ድምፅን ወደ ጽሑፍ የሚቀይሩ መተግበሪያዎችን፣ ቋንቋን ለመተርጎም የሚያገለግሉ ዲጂታል መድረኮች እንዲሁም በዩቲዩብ ላይ ከተመለከት ነው ቪዲዮ ጋር ተያያዥነት ያለው ሌላ ይዘትን ለመጠቆም እያገለገለ ይገኛል። በአጠቃላይ ቴክኖሎጂ አገልግሎቱ በማህበራዊ መገናኛ ዘዴዎች ላይ የምናየውን ይዘት ከሚወስኑት ስልተቀመሮች ጀምሮ የሕክምና ባለሙያዎች በራጅ ካንሰርን ለመለየት የሚረዱ ምስሎችን ለማመንጨት እስከሚረዱት ሶፍትዌሮች ድረስ ይዘልቃል። የአዲሱ የቴክኖሎጂ ኩባንያ መስራችና የሰው ሰራሽ አስተውሎት ባለሙያ የሆኑት አቶ መሐመድ ኑር ኢብራሂም እንደሚሉት ይህ የቴክኖሎጂ በአሁኑ ወቅት ባደጉ ሀገራት ብቻ ሳይሆን እንደ ኢትዮጵያ ባሉ አዳጊ ሀገራትም እየተዘወተረ መጥቷል። ብዙ ውሳኔዎቻችን አሁን በማሽን ነው እየተወሰነ ያለው ማለት ነው። ኢቨን በሀገራችንም ሁኔታ አንድ ብድር ፈልገን ቴሌብርም ሆነ ምቹም ሆነ የተለያዩ አፖች ብንጠቀም የመክፈል አቅማችንን ምን ያክል ነው መበደር የምንችለው ምን ያክል ነው መወሰን የሚችለው እንደዚህ የመሳሰሉ ውሳኔዎችን እየተወሰኑ ያሉት በማሽን ነው። ስለዚህ ኤአይ ያልገባበት ቦታና በሕይወታችንም በእለት ተእለት ሁኔታዎቻችን ላይ ከፍተኛ የሆነ ተጽዕኖ መፍጠር የጀመረበት ያለበት ሁኔታ ነው ያለው። ለስራ ውድድሮች በምንሄድበት ጊዜ አሁን ላይ የተለያዩ ድርጅቶች የተለያየ ለስራ መወዳደሪያ የሚጠቀሙባቸው ሲስተሞች ያሉ ሲስተሞቹ ናቸው እነዚህም ብቁ ናቸው የሚለውን ሰዎች የሚመርጥላቸው። ከዚህ ባሻገር ቴክኖሎጂው በጨርቃጨርቅና በፋሽን ኢንዱስትሪው ሞዴል ሆነው የሚያገለግሉ በማህበራዊ መገናኛ ዘዴዎች ተጽዕኖ ፈጣሪ የሆኑና በሚሊዮን የሚቆጠሩ ተከታይ ያላቸው ነገር ግን ትክክለኛ ሰዎች ያልሆኑ የይዘት ፈጣሪዎችን መመልከትም እየተለመደ መጥቷል። በተለይ ዲፕፌክ የሚባለውን የሰው ሰራሽ አስተውሎት መተግበሪያ በመጠቀም እውነት የሚመስሉ ነገር ግን ሐሰተኛ የሆኑ ምስሎችንና ቪዲዮዎችም እየተሰሩ ነው። በዚህ ቴክኖሎጂ የአንድን ሰው ፎቶ እንዲሁም ቪዲዮ በሌላ በመተካት እውነት በሚመስል መልኩ ተቀናብሮም ይሰራል። ከዚህ አንጻር ሰው ሰራሽ አስተውሎት በርካታ ጠቀሜታዎች ቢኖሩትም ሀሰተኛ መረጃና ዜናን ማሰራጨትን፣ ከፍተኛ ደረጃ በሰዎች ላይ ክትትል ማድረግን፣ ከዚህ ቀደም በዓለማችን የሚታዩ የፍትሐዊነትና የእኩልነት ችግሮችን እንዲባባስ ማድረግን እንዲሁም የሰዎችን ሚና በመተካት ከስራ ገበታ ማፈናቀልን የመሳሰሉ ችግሮችን ሊያጎላ ይችላል። አክሰስ ነው የተባለው የዲጂታል መብት ተሟጋች ድርጅት ባልደረባ የሆኑት ፋኒ ሄድቪን በበኩላቸው የቴክኖሎጂ የሰው ልጆችን ስህተት ሊደግም ይችላል የሚል ስጋት አላቸው። አርቲፊሻል ኢንተለጀንስ፣ ሰው ሰራሽ አስተውሎት፣ የማሽን መማር ወይም ማሽን ለርኒንግ፣ እነዚህ ሁሉ ውስብስብ ስልተ ቀመሮችና የውሂብ ስብስቦች እኛ የሰው ልጆች ያለንን አድሏዊነት እንዲደግሙት ያደርጋሉ ማለት እንችላለን። የሰው ሠራሽ አስተውሎት ባለሙያው አቶ መሐመድ ኑርም ስጋቱን ይጋሩታል። አንዳንዴ እነዚህ ሲስተሞች ካለባቸው ችግር መሬት ላይ ያለው አሁን ያለውን ሁኔታ ነው ወደ ሲስተሙ ወይም የሚወስደው ማለት ነው። ለምሳሌ አሁን ላይ ለሴቶች፣ ለአካል ጉዳተኞች የመሳሰሉትን ድጋፍ የማያደርግ ሲስተም ካለ ወደ ኤአይን በሚሄድበት ጊዜ እዚሁ መሬት ላይ ያለውን ነጸብራቅ ነው ወደ ሲስተምነትም የሚሄደውና እንደዚህ እንደዚህ የመሳሰሉ ችግሮች ኤአይ ላይ በሀገራችንም በሌሎች ሀገራትም እየተስተዋል ይገኛል ማለት ነው። እነዚህ ችግሮች ያሳሰቧቸው እንደ ሄድቪኒ ያሉ የዲጂታል መብት ተሟጋቾች፣ ፖለቲከኞችና የቴክኖሎጂ ተቋማት መሪዎች ታዲያ የሰው ሰራሽ አስተውሎት አጠቃቀምን ለመቆጣጠር የህግ ማዕቀፍ ያስፈልጋል የሚል ግፊት እየተጠናከረ መጥቷል። እንደ አሜሪካ፣ ብሪታንያ እና ቻይና ያሉ ሀገራትም የሰው ሰራሽ አስተውሎት ዘርፍን የሚቆጣጠር ህግ ለማውጣት እየተዘጋጁ ነው። የአውሮፓ ህብረት ፓርላማም በጎርጎሪያኑ ሰኔ 2023 ዓ ም ህግ ለማውጣት የሚያስችለውን ሰነድ ያጸደቀ ሲሆን ያለፈው መጋቢት አጋማሽ 24 ዓመተ ምህረት ደግሞ ቴክኖሎጂውን ለመቆጣጠር የሚያስችል ህግ አጽድቋል። የሰው ሰራሽ አስተውሎት ባለሙያው አቶ መሐመድ ኑር መሰል ህጎች በታዳጊ ሀገራትም ያስፈልጋሉ የሚል እምነት አላቸው። ብዙ ጊዜ ያው ኤአይ ወይም ሰው ሰራሽ አስተውሎት ሲባል ያው ለኢትዮጵያ በተለይ ቅንጦት ነው፣ ያደጉ ሀገራት ተጠቀሙበት እንጂ እኛ አይመለከተንም ተብሎ ይታሰባል። በተለይ በፖሊሲ አውጪዎችና ህግ አውጪዎችም ያው ለዘርፉ ትልቅ ትኩረት እየሰጠ ነው የሚል እምነት የለኝም። ለምሳሌ በሀገራችን ኮንቴክስት ብናየው በሀገራችን ከአምስት ዓመታት በፊት ለደረሰው የኢትዮጵያ ኤርላይን የመከስከስ አደጋ ላይ ትልቁ ምክንያት የኤአይ ሲስተሙ ነበር። እነዚህና መሰል አደጋዎችም ሌላም ከሶሻል ሚዲያም ጋር ተያይዞ ዲፕፌክም ሊሆን ይችላል ሌሎችንም ከመከላከል አንጻር እያመጣብን ያለውን ያየነው ነው በተለይ በሀገራችን በወቅታዊ ሁኔታ ከሰላሙም ጋር ተያይዞ እነዚህና መሰል ሂደቶችን ያው የሚያቅፍ የሚያስተሳሰር ና የሚቆጣጠር የኤአይ ፖሊሲዎች በሁሉም ዘርፍ ላይ ሊቀመጡ ይገባል የሚል እምነት አለኝ ቴክኖሎጂውን ለመቆጣጠር የሚወጡት ህጎችም እንደ አስፈላጊነታቸው በየዘርፉ ቢዘጋጁ የተሻለ መሆኑን የሚያስረዳሉ። መስጠት የምፈልገው በሁሉም ሀገራት ከአውሮፓ ህብረትን በተጨማሪ በኛ ሀገርም የተለያዩ ሙከራዎች ያሉ ይመስለኛል። በሁሉም ዘርፍ ላይ እንዲሁም በሀገር አቀፍ ደረጃ ብቻ ሳይሆን በየዘርፉ ለምሳሌ የጤና ዘርፍም ካለ ጤናን የሚመለከት እንዴት ነው ኤአይን ለጤና መጠቀም የምንችለው በትምህርትም ዘርፍ ላይ ኤአይ እንዴት ነው ለትምህርት ዘርፍ ልንጠቀምበት የምንችለው እያለን በሴክተር ደረጃ ራሱ ወርደን ለእያንዳንዱ የእንቅስቃሴዎቻችን ይህን መጠቀማችን እስካልቀረ ድረስ በደንብ ህግዎች ቢኖሩት መልካም ነው የሚል ጽኑ እምነት አለን። የመሆኑ አንዳንድ ባለሙያዎች በሰው ሰራሽ አስተውሎት ላይ ከልክ በላይ ቁጥጥር ማድረግ ለፈጠራ እንቅፋት ይሆናል የሚል ስጋት አላቸው። ከነዚህም መካከል አራት መቶ የሚያህሉ ኩባንያዎችን የሚወክለው የጀርመን የሰው ሰራሽ አስተውሎት ማህበር እንዲመሰረት ያደረጉት ራስ መስሮቴ አንዱ ናቸው። እሳቸው እንደሚሉት በዚህ ቴክኖሎጂ ላይ ህግና ደንብ ማስቀመጥ ፈጠራን ያቀጭጫል። ሰው ሰራሽ አስተውሎት ጥሩ ወይም መጥፎ አይደለም። ተመሳሳይ ስልተቀመር ወይም አልጎሪዝም የሳይበር ጥቃትን ለማድረግ እንዲሁም ካንሰርን ለይቶ ለማወቅ ጥቅም ላይ ሊውል ይችላል። ስለዚህ ሰው ሰራሽ አስተውሎት ጥቅም ላይ እንደሚውልበት ምክንያት ይወሰናል። ስለዚህ ዋናው ነገር ሰው ሰራሽ አስተውሎትን ማን ለምን ጉዳይ እየተጠቀመበት ነው የሚለው ነው። ከትናንሽ ጀማሪ የቴክኖሎጂ ኩባንያዎች ብዙ ፈጠራዎችን ይሰራሉ እና ብዙ ደንቦችን ባስቀመጥን ቁጥር ከትንንሽ ኩባንያዎች የምናየው ፈጠራ ይቀንሳል። በዚህ የተነሳ የአውሮፓ ህብረት ህግ አውጪዎች የሁለቱንም ወገኖች ስጋት ሚዛናዊ ለማድረግ በሚመስል መልኩ የሰው ሰራሽ አስተውሎት ስርዓቶችን እንደ ስጋት ደረጃቸው ለመቆጣጠር የሚያስችሉ ህጎችን ማውጣት ላይ አተኩሯል። ማለትም ቁጥጥሩ እንደ ስጋት ደረጃው ይለያያል። ለምሳሌ ለጥቃት የሚያጋልጡ የኢሜል መልእክቶችን ለማጣራት ጥቅም ላይ በሚውል የሰው ሰራሽ አስተውሎት ላይ ጥቂት ደንቦች ብቻ ተፈጻሚ ይሆናሉ። ነገር ግን ህይወትን ሊቀይሩ የሚችሉ መተግበሪያዎች፣ ለምሳሌ የትኞቹ ተማሪዎች ለከፍተኛ ትምህርት ብቁ እንደሆኑ ለመወሰን ጥቅም ላይ የሚውሉ እና መሰል የሰው ሰራሽ አስተውሎት መተግበሪያዎች ላይ ህጎቹ የበለጠ ጥብቅ ይሆናሉ። አንዳንድ መተግበሪያዎች ደግሞ ሙሉ በሙሉ ሊታገዱ ይችላሉ። ይህም አደጋዎቹን በመቀነስ የሰው ሰራሽ አስተውሎትን ለመጠቀም ያስችላል። ባለሙያው አቶ መሐመድ ኑር ይህንን አሰራር በመደገፍ ተጨማሪ ምሳሌዎችን ያቀርባሉ። ለምሳሌ ቻትጂፒቲ በቅርቡ በመጣበት ጊዜ የተወሰኑ ሀገራት ለምሳሌ እንደ ጣሊያን አይነቶቹ አግደው ነበር። አንዳንዴ ያው ቀድሞ በፍጥነት ከሚሄድም አንጻር ማገድን እንደ አንድ አማራጭ ሊያዩት ይችላሉ፣ እንደ ጊዜ አማራጭ ማለት ነው። ግን አጠቃላይ ከጠቀሜታ አንጻር በምናይበት ጊዜ ያ የማይገባበት ቦታ የለም። ልክ የሰው ልጆች የሚሰሩትን ስራ በሙሉ ማለት ነው። ማሰብ ማቀብ ሊሆን ይችላል፣ ውሳኔዎችን መስጠት ሊሆን ይችላል። በእያንዳንዱ ዘርፍ ላይ ያ የማይገባበት ቦታ የለም። ስለዚህ እንደተባለው ቀላል ነገሮችን ብዙም ቁጥጥር ላይደረግበት ይችላል ግን በዋናነት የሕዝቡን ወይም ደግሞ አጠቃላይ የመኖርና ለመኖር ለምሳሌ የተለያዩ የጦር መሳሪያዎች እየተመረቱ ያለበት ሁኔታ ነው ያሉት። እነዚህ የጦር መሳሪያዎች ከሆነ ከሴንትራል ማዘዣ ጣቢያ ላይ ሆኖ ነው ውሳኔዎችን እየተወሰነ ያለው። እነዚህ ግን ቀጥታ ጦር ሜዳ ላይ ገብተው የሚዋጉ ተዋጊ ሮቦቶች ሊሆን ይችላሉ፣ ድሮኖች ሊሆን ይችላሉ። እንደዚህ አይነት መሰራታቸው አይቀርም። ስለዚህ እነዚህ ውሳኔዎችን የሚወስኑ ሰዎችን መኖርና ለመኖር ደረጃ ላይ የሚወስኑ ከሆነ ግጋቱ በደንብ በተለይ ኢቲካል የሚባለው ኤአይ በደንብ ታስሮበት ተፈትሸውና ለህብረተሰቡ በሚደርሱበት ጊዜ በደንብ ቁጥጥር ሊደረግበት የሚችል በፖሊሲ የተደገፈ ሊሆን እላለሁ። ከዚህ አንጻር በኢትዮጵያም የሰው ሰራሽ አስተውሎትን አጠቃቀም የሚቆጣጠሩ ፖሊሲዎች የማውጣት ጅምሮች መኖራቸውን ገልጸው ይህም ተጠናክሮ መቀጠል እንዳለበት አሳስበዋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።